ፋሲል አሸባብ ዛሬ የኬንያ ወታደሮች የሚገኙበትን በደቡብ ምዕራብ ሶማሊያ ያለ የጦር ሰፈር ማጥቃቱ ተሰምቷል። ማጥቃት ብቻ ሳይሆን ቦታውንም እንደተቆጣጠረ ነው የሚነገረው። የጉዳቱ መጠን ምን ያህል ነው? በተለይ በኬንያ መገናኛ ብዙሃንና መንግስት የተነገረው አ በእርግጥ የአልሸባብ ቃል አቀባዮች እንዳያገለጡ ስለዚህ በደቡባዊ ሶማሊያ ኤላዴ በምትባለው ከተማ ኬንያ ድንበር አካባቢ የምትገኙ ከተማኖች የሚገኘውን የአፍሪካ ህብረት ጦር ሰፈር ጥቃት እንዳደረሱና በዚህም ሙሉ ለሙሉ የጦር ሰፈሩ እንደተቆጣጠሩ በተጨማሪም ወደ ስልሳ ሶስት የሚደርሱ የኬንያ ወታደሮችን እንደገደሉ እና የተቀሩት ደግሞ ሸሽተው እንዳመለጡ ነው እየገለጻሉ። በአካባቢው የሚገኙ ነዋሪዎችም አልሸባብ ባንዲራውን በአፍሪካ ሕብረት ወታደራዊ የጦር ሰፈር እንደሰቀል የተገደሉ ወታደሮችን በከተማው ውል በፊት እንደታየ ነው የገለጹት። ነገር ግን የኬንያ መከላከያ ሰራዊት ቃል አቀባይ የግነቱ አሚት ሲጀመር አልሸባብ ጥቃት ያደረሰው የአፍሪካ ህብረት የጦር ሰፈር ብቻ ሳይሆን ከአፍሪካ ህብረት የጦር ሰፈር አቅራቢያ የሚገኘው የሶማሊያ ብሔራዊ የጦር ሰፈር ነው። ጥቃት ካደረሰን በኋላ ይህን ለመከላከል የአፍሪካ ህብረት የጦር ሰፈር የኬንያ ወታደሮች ትልቅ የመከላከል ጥቃት አድርገዋል። ግን እስካሁን የደረሰው ጉዳት አልተገለጸን። በጊዜ ሂደት የደረሰውን ጉዳት እንገልጻለን ብለዋል። ቃል አቀባዊ ኮሎኔል ደዝበቦዌ የሚሉት አልሸባብ እስካሁን የገለጸው የተለመደ ፕሮፖጋንዳ እንዳለው ጥቃት ያደርሳል። በእርግጥ ግን ትልዩ ደርሰው ጥቃትን ግን አጋኖ የሚያቀርበው እና እንደተገለጸው አይደለም ነው። በእርግጥ የኬንያ መከላከያ ሰራዊት ቃል አቀባይ ጥቃት ያደረሰው የሶማሊያ ብሔራዊ ጦር ሰፈር ነው ይበል እንጂ የአፍሪካ ቃል አቀባይ ደግሞ የሚለው ጥቃት ያደረሰው የአፍሪካ ሀገር የጦር ሰፈር ነው፣ ግን አልሸባብ እንደሚለው ሙሉ ለሙሉ ቁጥጥር አላደረገም፣ ስለ ጥቃት አድርጓል። የደረሰ ያለውም ጉዳት ምን ያህል እንደሆነ አልታወቀም። ሁኔታውን ካጠራ በኋላ ይገልጻለን ብለዋል። እንግዲህ ፋሲል ትናንትናም ተከታትለ ከሆነ ቡድኑ ማዕከላዊ ሶማሊያ ውስጥ በሚገኝ የአውሮፕላን ማረፊያ ላይ ጥቃት አድርሷል። ግን ይሄ ጽንፈኛ ቡድን ወይም አሸባብ ተደመሰሰ ተዳከመ ሲባል እያንሰራራ ነው የሚታየው። አሁንም የኬንያ የመገናኛ ብዙሃን በዚህ ላይ ምን ይላሉ ስለ ቡድኑ እንቅስቃሴ? አዎ፣ በእርግጥ አልሸባብ በሶማሊያም ኬንያ ውስጥም በተለያየ ጊዜ ጥቃቶችን ያደርሳል። ባለፈው አመት የጋሬሳ ዩኒቨርሲቲ ላይ የደረሰው ጥቃት የሚታወስ ወደ መቶ አምሳ ተማሪዎች የተገደሉበት። ከዚህ በተጨማሪ እዚያሁ ደቡባዊ ሶማሊያ ውስጥ የአፍሪካ ደቴቶች ሰፈርን በተለያየ ጊዜ ጥቃት አድርሶ ወደ አስራ ሁለት የሚደርሱ የቡሩንዲ የዩጋንዳ ወታደሮች ተገመዋል። በእርግጥ አልሸባብ በደቡባዊ ሶማሊያ ትላልቅ ከተሞች ላይ ያለውን ይዞታ ይቀጥ እንጂ በተወሰኑ ቦታዎች እስካሁን ይዞታ አለው እና በተለያየ ጊዜ ጊዜ የጉሬላ ጥቃት እያደረሰ ይገኛል እና የኬንያ መገናኛ ብዙሀንም እየገለጹ ያሉት ትልቅ ደ አደጋ መሆኑን ነው። አልሸባብ በሶማሊያ ውስጥ ባለው የኬንያ ጦር ላይ እያደርሰው ጥቃት ከሶማሊያ አልፎ ኬንያ ድንበር ውስጥም እያደረሰ ያለው ጥቃት በጣም አደገኛ ነው እና የኬንያ ጦር ሆነ የአፍሪካ ሕብረት ጦር ገና የአልሸባብን ጥቃት ለመከላከል ብዙ ርቀት መሄድ እንደሚጠበቀው ነው የሚገልጹት። ፋሲል ግርማ ከናይሮቢ ለሰጠህ ማብራሪያ አመሰግናለሁ።